የባህር ዳር ኢንኩቤሽን ሴንተር የተመሰረተው በፈረንጆቹ አቆጣጠር በ2012 ዓ ም ማርክ ጌል ፋንድ በተባለ ግለሰብ ነው። ከዚያም የባህር ዳር ዩኒቨርሲቲ ኃላፊነቱን ወስዶ ማስቀጠሉን የትምህርት ቤቱ ርዕሰ መምህር ዶክተር ተስፋ ተገኝ ገልጸዋል። ትምህርት ቤቱ የተቋቋመበት ዓላማ ተማሪዎች ሂሳብን ጨምሮ በሳይንስ ትምህርቶች ብቁ ሆነው እንዲወጡ ነውም ብለዋል። ሰባተኛና ስምንተኛ ክፍል ሰማኒያ አምስት ና ከዚያ በላይ ውጤት ያላቸው ተማሪዎች ከተፈተኑ በኋላ በየዓመቱ የሚያልፉ አምሳ ተማሪዎችን እየተቀበለ በዩኒቨርሲቲ መምህራን ትምህርት እየተሰጣቸው እስከ 12ተኛ ክፍል ማጠናቀቂያ ድረስ እንደሚማሩም ተናግረዋል። የ2014 ዓ ም ፈተና ቦታ አዲስ መሆኑ የተወሰነ መደናገጥ ቢፈጥርም ተማሪዎቹ በሰላም ፈተናቸውን መውሰዳቸውንም አመልክተዋል። የእኛ ተማሪዎች ዘንድሮ የወሰዱት ያው እንደሚታወቀው ዩኒቨርሲቲ ላይ ነው የተፈተኑት። ተቀላቅለው አዳራሽ ላይ ስለነበር ትንሽ የመደናገጥ ነበር። ግን ፈታኞቹም የነበሩትን የጸጥታ እንትኖች በደንብ ተንከባክበዋቸው እንዲፈተኑ ተደርገዋል። ያው ትንሽ ፍራስትሬት አድርገው ነበር መጀመሪያ ሲጀምሩ፣ በተቻለ መጠን ግን እየተረጋጉ ያው ፈተናውን ወስደዋል። ትምህርት ቤቱ የሚጠብቀው ውጤት አሁን ከተመዘገበው የተሻለ የነበረ ቢሆንም ከፍተኛው ውጤት 621 መሆኑን ገልጸዋል። ተፈታኞቹ በሙሉ ያለፉ ቢሆንም በነበረው ወቅታዊ ሁኔታ ምክንያት ከ600 በላይ ያስመዘገቡ ተማሪዎች ካለፉት አመታት ሲነጻጸር የተወሰነ ያነሰ መሆኑንም አብራርተዋል። የምንጠብቀው ውጤት ትልቅ ውጤት ብለን የምንጠብቀውን ያክል አላገኝም። የተሻለ ቢሆን ያመጣው 621 ነው። ከአሁን በፊት 631 ነበረን። ባለፈው ዓመት 624 ነበሩ እና ባለፈው አመት ወደ 11 ልጆች ከ600 በላይ ነበሩ። ዘንድሮ በችግሩ ምክንያትም በፈተናው አዲስ በመሆኑ በሱ ምክንያት ሶስት ልጆች ናቸው 600 በላይ ያመጡ። ስለዚህ ወደ 550 በላይ ወደ 10 ልጆች አሉ ማለት ነው እስከ 590 ባለው እና ውጤቱ ጥሩ ነው የወደቀ ተማሪ ያስፈተናቸው 43 ተማሪዎች ናቸው። ከ43ቱ 27ቱ ሴቶች ናቸው። በትምህርት ቤቱ ከፍተኛውን ውጤት ያስመዘገበው ናትናኤል ሽታዬ በፈተና ወቅት ምንም የተፈጠረ የጸጥታ ችግር እንዳልነበር ገልጿል። ናቹራል ሳይንስ ተማሪ ስለሆንኩኝ በሁለተኛው ከሶሻሎች በኋላ ነበር የተፈተን ነው እዚህ ፖሊ ግቢ ነበር የተፈተን ነው። በጣም ችግር የነበረው እኛም ያየ ነው የሶሻል ተማሪዎች ላይ ነበረ ብጥብጥም ችግርም የነበረው። እኛ ከገባም በኋላ ሁሉም እንደሚሆን የጠበቀው ነገር ስለነበር የጸጥቻ ችግር አልነበረብንም። በዚሁ ትምህርት ቤት 516 ውጤት ያስመዘገበችውና በሕክምና ትምህርቷን ለመቀጠል የምትፈልገው ሁሌና ማስተዋል በትምህርት ቤቱ የሚሰጠው ትምህርት እውቀት ባዳበሩ የዩኒቨርሲቲ መምህራንና በተግባርም የተደገፈ በመሆኑ ውጤታማ እንዳደረጋቸው ተናግራለች። ላቦራቶሪ ውስጥ ነው ትምህርት የምንወስደው። ፊዚክስ ክፍለ ጊዜ ካለን ወደ ፊዚክስ ሩም ሄደን ላቦራቶሪ ነው ፊዚክስ እዛው እንማራለን ማለት ነው። ልክ እንደዛው ለእያንዳንዱ ትምህርቶች ክፍል አለ ማለት ነው። ከነበርኩበት ትምህርት ቤት ጋር የሚለየው በላብራቶሪ ነው ሁሉንም ነገር የምንማረው፣ እዛው እያየን ነው የምንማረው። ትንሽ ጠንከር ይላል ትምህርቱ፣ ከመጽሐፍም ወጥተው ነው የሚያስተምሩ እና የአረርቶናል ብዬ አስባለሁ። ከፍተኛውን ውጤት ያስመዘገበውና ሁለቱም ወላጆቹ የጤና ባለሙያዎች መሆናቸውን የሚናገረው ናትናኤል የሚሰጠው የተግባር ትምህርትና የመምህራን ትጋት ለውጤቱ መመዝገብ አስተዋጽኦ አለው ብሏል። ትምህርቱን በፋርማሲ ለመቀጠልም ሀሳብ አለው ነው ሊቀየር ይችላል። የዚህ የዩኒቨርሲቲ ሌክቸሮች ናቸው የሚያስተምሩት። ጥራቱን የጠበቀ ትምህርት ነው የሚያሳይ። በተጨማሪ ያው በተግባር እያየ እንድንማር ያግዙን ነበር። ሁሉም ነገር የተሟላ ነው። መጽሐፍም ቢሆን የክላስሩሞችም ሰፋስፋል ነው። ሁሉም ደግሞ እኛ አርባ ሶስት ነው ራሱ ሁለት ሴክሽን ነበረ። ሀያ አምስት ወርን ውስጥ የማይሞላ ተማሪ ነበር በአንድ ክላስ። ስለዚህ በስርዓት ቁጥጥር የነበረበት ትምህርት ነው። መምህር አባቷና የጤና ባለሙያ የሆኑት እናቷ ክትትልና ድጋፍ ያደርጉላት እንደነበር ህሊና አመልክታለች። ከ43ቱ ተማሪዎች 516 አምጥቻለሁ። የትምህርት ቤቱ አጠቃላይ ውጤት ከ375 ከ621 ነው ሬንጅ የሚያደርገው ሜዲሰን ባጠና በጣም ደስ ይለኛል። የባህር ዳር ስቴም ኢንኩቤሽን ሴንተር ባለፈው ዓመትም 44 ተማሪዎችን አስፈትኖ ሁሉም ወደ ዩኒቨርሲቲ መግባታቸውን ዳይሬክተሩ ተናግረዋል። በ2014 ዓ ም ለሀገር አቀፍ ፈተና ከተመዘግቡት 985354 ተማሪዎች መካከል 896520 ተማሪዎች ተፈትነው 29909 ከ50 ከመቶ በላይ ማስመዝገባቸውን የትምህርት ሚኒስቴር አስታውቋል። አለም ነው መኮንን ለዶች ቤሌ ራዲዮ ባህር ዳር